የፌዴራሉ ከፍተኛ ፍርድ ቤት በነ አቶ እስክንድር ክስ የአቃቤ ሕግ ምስክሮችን መስማቱን ቀጥሏል። አቶ እስክንድር አስደብድቦኛል ባሉት የመንግስት አካል ክስ ለማቅረብ ትዕዛዝ እንዲሰጥላቸው ፍርድ ቤቱን ጠየቁ። ፍርድ ቤቱም ባቀረቡት አቤቱታ ትዕዛዝ ሰጥቷል። ጉዳዩን የተከታተለው መለስካቸው አማሃ ተከታዩን ልከዋል። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ የጸረ ሽብርና የሕገ መንግስት ጉዳዮች አንደኛ ወንጀል ችሎት እንደተሰየመ በነ አቶ እስክንድር ጉዳይ የተቋረጠውን በአቃቢ ሕግ ምስክሮች ላይ ድጋሚና የማጣሪያ ጥያቄዎች ለመቀጠል እንደሆነ አስታወቀ። ይሁንና አቶ እስክንድር ነጋ የማቀርበው አቤቱታ ስላለኝ ልደመጥ ብለው ፍርድ ቤቱን ጠይቀዋል። ፍርድ ቤቱ ፈቃድ እንደሰጣቸውም ተፈጸመብኝ ባሉት ድብደባ የደረሰባቸውን አካላዊ ጉዳት ለፍርድ ቤት አሳይተው ድብደባ ሆን ተብሎ በማረሚያ ቤቱ ኃላፊዎች የተቀናበረ እንደሆነ ለፍርድ ቤቱ አስረድተዋል። ድብደባ ፈጽሞብኛል ያሉት ታራሚ ቀደም ሲል እንዲሄድ ከተደረገበት ማረሚያ ማዕከል እሳቸው አሁን ወደሚገኙበት ስፍራ እንዲመጣ ያደረጉት እነዚሁ አካላት ናቸው በማለት ሕጋዊ ክስ እንዲመሰርቱ ፍርድ ቤቱ ትዕዛዝ እንዲሰጥላቸው ጠይቀዋል። ፍርድ ቤቱ በመጨረሻ በሰጠው ትዕዛዝም የኢትዮጵያ ሰብአዊ መብቶች ኮሚሽን በአቶ እስክንድር ነጋ ላይ ተፈጽሟል የተባለውን ድብደባ እንዲያጣራና የምርመራውን ውጤት ለፍርድ ቤት እንዲያቀርብ ሲል አዟል። ከዚያም ባሻገር የፌዴራል ወንጀል ምርመራ ጉዳዩን አጣርቶ ለሚመለከተው ክፍል እንዲያስተላልፍ አዟል። ፍርድ ቤቱ በዚሁ ችሎት አቃቢ ሕግ በአንደኛ ተከሳሽ በአቶ እስክንድር ነጋ ላይ ያቀረባቸውን ሁለት ምስክሮች በሰጡት የምስክርነት ቃል ላይ የአቃቢ ሕግ ድጋሚ ጥያቄዎችንና የፍርድ ቤቱን የማጣሪያ ጥያቄዎችንና መልሶች አዳምጧል። በመጨረሻም ጥያቄዎቹና መልሶቹ በጽሁፍ ከማህደሩ ጋር እንዲያያዝ ፍርድ ቤቱ ትእዛዝ ሰጥቷል። የኢትዮጵያ ሰብአዊ መብቶች ኮሚሽን ጥቅምት 12 ቀን 2014 ዓ ም ባወጣው ጋዜጣዊ መግለጫ እንዳመለከተው አቶ እስክንድር የተፈጠረው ክስተት ተራ ጠብ ነው ብለው እንደማያምኑና በፍርድ ቤት የምስክር ማሰማት ሂደት እያነሷቸው ካሉ መስቀለኛ ጥያቄዎችና ሌሎች ጉዳዮች ጋር የተያያዘ እንደሆነም ያላቸውን እምነት ለኮሚሽኑ ገልጸዋል ብሏል። በዚሁ መግለጫ ሁለቱም ታሳሪዎች ከጉዳዩ ጋር በተያያዘ ተጨማሪ ክስ ለመመስረት ፍላጎት እንደሌላቸው አስረድተዋል የሚል ሐሳብም ተገልጿል። የምስክሮችን ቃል የመስማቱ ሂደት ነገም እንደሚቀጥል ፍርድ ቤቱ ቀጠሮ ይዟል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ